the voice of America. ሻለቃ ዳዊት ወልደ ጊዮርጊስ በዘመነ ደርግ የኤርትራ አስተዳዳሪ ነበሩ። በኋላም ምክትል የውጭ ጉዳይ ሚኒስትር ነበሩ። በደርግ መንግስት ጊዜ በጸብ ተቆራርጠው እስከ ዛሬ በስደት ይኖራሉ፣ ይሰራሉ። ሰለሞን አባተ ማምሻውን አሉበት ቦታ ደውሎ አነጋግሯቸዋል። ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ። እንደምናመሽ እንደምናመሽ። የአሜሪካ ድምፅ ሰለሞን አባተ እንደምን ነህ? እግዚአብሔር ይመስገን። አሁን የት ነው ያሉት ሻለቃ? አሁን አፍሪካ ነው ያለሁት፣ ለሰሞኑን እዚህ ነው ያለሁት ናሚቢያ ባላ። እሺ ሻለቃ፣ እንግዲህ አሁን ኢትዮጵያና ኤርትራ አካባቢ እየተደረገ ካለው እንቅስቃሴ በአካል አሁን በቀጥታ ትንሽ ራቅ ቢሉም በቅርብ እየተከታተሉ እንደሆነ ሁኔታውን ይገባኛል። ምክንያቱም ይሄ ጉዳይ ራስዎን ያህል የራስዎ ጉዳይ ስለሆነ ምንድን ነው ለመሆን ውስጥ አሁን የሚሰማዎት? እርሶ እርሶ የኤርትራ አስተዳዳሪም ነበሩ በአንድ ወቅትና አዎ ሰለሞን፣ ዛሬ በጣም ስሜታዊ ቀን ነበር ለእኔ። ቆፍጣና ወታደር በወታደርነት ሙያ በስነ ስርዓት ያደግኩ ስለነበርኩ ብዙ ጊዜ በስሜት ብዙ አልነፋረቅም ግን ዛሬ ግን ስሜቴ በጣም ተነክቶ ብቻ ነበር ያለሁት። በቴሌቪዥን ይሄንን ሁኔታ ስከታተል በጣም ነው ስሜቴ የተነካው፣ በጣም ነው ደስ ያለኝ፣ በጣም ነው እንባ ያቀረርኩት እና በእውነቱ ልዩ ቀን ነበር ለእኔ በዳዊት ወልደ ጊዮርጊስ። በተለይ እንኳን ደስ ያለሁት እንግዳው። ለመሆኑ እምባው እንደዛው እንደቀረረ ቀረው ወይስ ፈሰሰ ጉንጮ ላይ? አይ፣ ጉንጮ ላይ እንደምንም አፈሰስኩት እና ከዛ ወጣ ብዬ በድሬ ወርኩና ትንሽ ከራሴ ጋር መነጋገር ጀመርኩና አስታገስኩት እንጂ ሰው አካባቢ ብር ተናገረም ይረካ ነበር። እኔ ህይወቴ እንደሌላው ሰው አይደለም። እንዳንተ ወሌሎችም በኔ ድሚ የሚያሉ ሰዎች ይሄንን መንገድ አልተጓዙም። እኔ በኤርትራን በተመለከተ ብዙ መንገድ ተጉዣለሁኝ እና ተዋህዶኛል። የኤርትራና የኢትዮጵያ ሁኔታ በጣም ተዋህዶኛል። ስለዚህ ልዩ ነው ለኔ፣ ማለት ነው። እስቲ ምንድን ነው ለእርሶ ልዩ የሚያደርገው ትንሽ ዘርዘር አድርገው ያጫውቱኝ ሻለቃ። መቼም እንደ ጋዜጠኛ እኔም ኤርትራን አውቃታለሁ፣ ብዙ ተጉዤባታለሁ፣ ብዙ ሪፖርት አድርጌያለሁ፣ ብዙ አካባቢዎችን አውቃለሁ፣ ህዝቡን አውቃለሁ እና ይሰማኛል። አሁን እርሶ የሚሉት ነገር ይሰማኛል። እኔም እንደ ሰው ከሪፖርተርነቴ ውጭና ምንድን ነው እርሶ ውስጥ ያለው ስሜትና የእርሶን ለየት የሚያደርገው ነገር የእኔን ለየት የሚያደርገው አንደኛ ከአንተ የበለጠ እድሜ ከፍ ያለ ነው ነበ አንደኛ። ሁለተኛ እኔ በውትድርና ሙያ ከቀዳማዊ ኃይለ ሥላሴ ጦር አካዳሚ ተመርቄ መጀመሪያ ምክትል መቶ አለቃ ሆኜ የተመደብኩት ኤርትራ ነው። ኤርትራ የዛ ጊዜ ፌዴሬሽኑ አልቆመም ነበረ። በፌዴሬሽኑ ጊዜን እዛ ያሄድኩት እኔ። ፌዴሬሽኑ በፈረሰበት ጊዜ የራሴን ልዩ ጦር ይዤ ለጥበቃ አስመራ ተሰማርቼ ነበር። ምን ያህል ጦር ነበረ? ያኔ ምክትል መቶ አለቃ ስነበርኩኝ አንድ ፕላቶን አንድ የመቶ ጦር ነው የሚኖረው። ሌሎቹ ጋር ሆኜ በማለት ነው። በጣም ጁኒየር ሰው ነኝ፣ ምክትል መቶ አለቃ ነኝ። ነገር ግን ከሌሎቹ ጋር ሆነን ያው የሰላም ሆነን በዛ ከበረሃ መጥተን አስመራ ከተማ እንደሆን ተመድበን ነበርና ከዛን ጊዜ ጀምሮ የውትድርና ሙያዬ የጀመረው እዛ ነው፣ ያከተመው እዛ ነው። የመጀመሪያ መጠጥ የጀመርኩት እዛ ነው። ሲጋራ የጀመርኩት እዛ ነው። የመጀመሪያ ገልፍ እንደ እዛ ነች። ወዳጆች እዛ ናቸው። ውጊያ የጀመርኩት እዛ ነው። ሁሉም ነገር እዛ ነው። ያ ሰው መሆን የጀመሩት ኤርትራ ውስጥ ነው ማለት ነው። ሻለቃ ሁሉ ነገር ኑሮ የጀመርኩት ከዛ፣ ያለቀውም እዛ ነው። የግል ኑሮ። እሺ፣ ከዛ በኋላ የኖርኩት የፖለቲካ ሰው ሆኜ እንደገና ሌላ አይነት ኑሮ ውስጥ ነው የገባው። ስለዚህ በብዙ መንገድ ኤርትራ ስሜት አለኝ። ምክንያቱም ብዙ ወዳጆቼ እዛ ናቸው፣ ብዙ ጓደኞች እዛ ናቸው። ደግሞም ከዛም አንጻር ደግሞ የኤርትራ የመገንጠል እንቅስቃሴ ሲጀምር ከጀመረ በኋላ ነው። ግን ያው አጀማመሩ ላይ እዛው ነበርኩኝ። ብዙ ወታደሮች ሞተውብኛል፣ እኔም ቆስዬ ነው ከዛ ያወጣሁት። ሰባት ኦፊሰሮች ሆነን እነዛ የተመደብነው ስድስቱ ሞተዋል፣ እኔ ብቻ ነኝ በህይወት ያለሁት። ጓደኞቼ ሞተዋል። ያው ውጊያ እና እኔ ቆስ እየወጣሁ ከዛ ዩኒቨርሲቲ ገባሁኝ። ከዛ ጊዜ ድረስ ያ ሁሉ ነበር። ከዛ ከወጣሁኝ በኋላም እና ትምህርት ቤትም ገብቼ ከትምህርት ቤት ወጥቼ እንደገና ከኢትዮጵያ አብዮት ጋር ከአሜሪካ ተመልሼ በተቀላቀልኩበት ጊዜ እድገት በህብረት የተመደብኩ ግን እድገት በህብረት ብቻ ላይ ሆን እንጂ ሌላው የተመደብኩባቸው ስራዎች ሁሉ ከኤርትራ ጋር የሚያያይዙ ነበሩ። እርዳታ ማስታወሪያና መቋቋሚያ ኮሚሽን በብዙ ጊዜ ኤርትራ መላለስ ነበር። ውጭ ጉዳይ ሆኜ ትልቁ ኢሹ በኢንተርናሽናል ሚዲያ የዛ ጊዜ ትልቁ የውጭ ጉዳይ አንዱ ነገር የመገንጠሉ እንቅስቃሴ ነበር። ብዙ ጊዜያችንን እና ጥረታችንን የምናጠፋው እዛ ላይ ነበር። በውጭ ጉዳይ በውጭ ጉዳይ ወጥቼ ደግሞ እንደገና አገረ ገዥ ሆኜ ኤርትራ ተመለስኩኝ ያ ደግሞ ልዩ ስሜት ነበር ምክንያቱም ከአስራ ስንት ዓመት በኋላ እንደገና ጁኒየር ኦፊሰር ሆኜ ያደግኩበት ሀገር ከስንት ሀገር ደግሞ ጠባቂ ሆኜ የልዑል አስራተ ካሳ ጠባቂ የጀኔራል ደበበ ጠባቂ የነሱ አገረ ገዥ እንደራሴ በነበረበት የእነሱ ጠባቂ ሆኝ በሩቅ ርቀት የማያቸው ሰዎች እንደገና እነሱ መቀመጫ ላይ እየተቀመጥኩኝ የሉል አስራ ተካሳ ጠባቂ ነ አንዳንዱ ጥበቃ መደባለሁ። እኔ እዛ ቤተ መንግስት ቀርቤም አላቅም። ብዙ አካባቢ ጥበቃ ነው። ጃን ሆይ ሲመጡ ብዙ ጊዜ ጠባቂ ስፔሻል ፎርስ ለነበርኩኝ እየተከተልኩኝ ብዙ ጊዜ ምጽዋ ሶስት ጊዜ አድርሻለሁ። የኔ የመቶ ጦር እዛ ሉል አስራ ተካሳም እዛ በነበረበት በዩል ጥበቃ ላይ የተሰማራው ሰው ዛሬ ጃን ሆይ የነ የነበሩበት ልዑል አስራተ ካሳ የነበሩበት ቤተ መንግስት ደግሞ ከስንት አመት በኋላ እዛ ገባሁኝ። ደግሞ የነሱ ቦታ ላይ ተቀመጥኩ ማለት ነው። የልዑል አስራተ ካሳ ያ ደግሞ ታሪካዊ ነበር ለእኔ ለእኔ ታሪካዊ ነበረ። ከዛ ደግሞ እዛ በጦርነቱ ጊዜ ስለነበረ ብዙ ወታደር ሲያልቅ አይቻለሁ። እዛው ብዙ ችግር፣ የኤርትራ ህዝብም ራሱ ችግር ላይ በነበረበት ጊዜ ነው የነበርኩት እና የኤርትራ ህዝብ ችግር ገብቶኝ ነበር። ተረድቼው ነበረ። የዛ ጊዜ በእውነቱ እኛ በጀመርነው ጎዳና ቢቀጥል ኖሮ እዚህ ደረጃ ባይደርስ ነበር። እያንዳንዱን ሰው ፕሬዚደንት ኢሳያስን ጨምሮ ዛሬ ብትጠይቅ ኖሮ ብትጠይቅ ዳዊት ወልደ ጊዮርጊስ በነበረበት ጊዜ ሂመን የነበረ ይዛ በነበርንበት ጊዜ በተቻለ መጠን ነገሩ ገብቶን ለማቃናት ህዝቡን ከመንግስት ጋር ለማቀራረብ ሞክረን ነበረ። ያው ከተወሰነ አመት በኋላ ከዛ ተነሳ ወደ ገራ እንደገና አገር ሽቶ ተመለሰ። ከዛም ያው ከሀገር ቤት ከወጣሁ በኋላ የኤርትራ ጉዳይ በእውነቱ በሰማንያ ዘጠኝ ዓመተ ምህረት በተደረገው የመፈንቅለ መንግስት ሙከራ ላይ ከኤርትራውያኖች ጋር ተመካክረን ነበር። የዛ ጊዜ ለማድረግ የሞከርነው እነሱ ጦርነቱን እንዲያቆሙና የመፈንቅለ መንግስቱ እነሱንም የሚደምር ሽግግር መንግስት እናቋቁማለን ብለን ከእነሱ ጋር ከፕሬዚደንት ኢሳያስም ጋር ተነጋግር ያለው ከነሱም ከወከላቸው ጋር ተነጋግረን የዛ ጊዜ በነ ጀነራል ፋንታ የተመራው መፈንቅለ መንግስት ቢሳካ ኖሮ የተስማማ ነው፣ በጽሁፍ የተስማማ ነው። የዛ ጊዜ የሽግግር መንግስቱ ላይ የሻዕቢያ ወይም ደግሞ የሽግግሩ መንግስት አባል እንደሚሆን ነበረ። ያን ጊዜ ያን ጊዜ ወጥቶ የነበረውን መግለጫ ይሄንኑ የሚጠቁም ነበረ። አዎ እንደሱ ነበረ የዛ ጊዜ። ከዛም በኋላ ደግሞ ያ ከከቸፈም በኋላ ብዙ ጊዜ ከኤርትራ መሪዎች ጋር ተባብረናል። በጣም ተባብረውኛል። በጣም ቀርበውኛል። ሲንሲር ነበሩ። የነመለስ መለስ ገፍቶ መጥቶ እነሱም ባላሰቡት እኛም ባልጠበቅ ነው መንገድ ላይ መሀል ገባ እንጂ እስከዛ ፖይንት ድረስ ከዛ ነጥብ ድረስ ከእኔ ጋራ በጣም ከእኔና ከቡዱኔ ጋራ በጣም ይሰሩ ነበረ። ቅርብ ሰርተናል። ናቅፋን ገብቻለሁ፣ ከጀርባ ገብቻ ያለሁ እና በእውነቱ አመራሩ በጣም ቅርብ ነበርኩ ማለት ነው። ብዙ ያው ከዛም በኋላ ብዙ ነገሮች ሆነዋል፣ ተከስተዋል። በብዙ መንገድ ተገናኝተናል። ግን ኤርትራ በዚህ ባልኳቸው ምክንያቶች በእውነቱ ውስጥ ውስጥ ነበር ኢትዮጵያን የማምነው አሁንም የማምነው በየጊዜው ጽሁፌር የምትከታተሉ ሰዎች ታዩት አላችሁ አንድም ጊዜ ኢትዮጵያና ኤርትራ ለማለት እየቀፈፈ ነው ብለው ኢትዮጵያና ኤርትራ ሕዝብ የሚለው ነገር እየቀፈፈ ነው የምናገረው ትክክል አይደለም ነው ብለው ኢትዮጵያ ማለት ኤርትራ ነች፣ ኤርትራ ማለት ኢትዮጵያ ነች። ዛሬ በአጋጣሚ ሆኖ በተለያዩ ስህተቶች እና በተለያዩ ችግሮች ምክንያት ሁለት መንግስት ቢኖረንም ሕዝቡ አንድ ነው እና ዛሬ ብዙ ወጣቶች ይሳሳታሉ። ኤርትራው ይላሉ ከኛ የበለጠ ከዚህ መሀል ሀገር ካለን የበለጠ ኢትዮጵያውያን ኤርትራ ውስጥ ነው ያለው። አንድ ጽሁፍ ጽፌ ያለውኝ ኢትዮጵያዊነትን ያስተማሩኝ ኤርትራውያኖች ብዬ ያለው አንድ ጽሁፍ ጽፌ ያለው ረጅም ጽሁፍ። በነገራችን ላይ ሻለቃ፣ ዛሬ ይህንን የእርሶን ሀሳብ የሚያጠናክር ነገር ፕሬዚደንት ኢሳያስ ተናግረዋል። የኢትዮጵያና የኤርትራ ህዝቦች ከዚህ በኋላ ሁለት ህዝቦች ናቸው ብሎ የሚያስብ እውነታውን ያልተረዳ ነው ብለዋል። የሚያጠናክር ይመስለኛል ይሄ የእርሶን ሀሳብ። እንዲያውም እኔ አንድ ጊዜ ሳናገረው የዛ ጊዜ አንተ ነበርም። ዛሬ አንቱ ሳናገረው ፕሮቶኮሉ ነው። ፕሬዚደንት አያስ ሳናገራቸው ገና ሳይገቡ ነው። ሳይገቡ ሳናገራቸው ያውም ሰዎች ባሉበት ነው፣ የእነሱ መሪዎች ባሉበት ነው። ስንነጋገር ካዥዋል በሆነ በጣም በተዝናናንበት ሁኔታ ነበረ። ስለ መለስ ጠየቅኳቸው። ይሄ መለስ አዲስ አበባ ከገባ እኮ እንዴት ነው ይሄ ሰውዬ ስል አይ መለስ ጥሩ ሰው አይደለም ያሉ፣ ያውም ጽሑፍ ላይ አቅርቢዋለሁ እንኳን በእውነቱ እሱ ኢትዮጵያ ሊያስተዳደር የሚችል አይደለም ብለውን የገለጹልኝ የዛ ጊዜ። እና ይሄ ታዲያ ከሆነ በመለስ ላይ እምነት ከሌለትና የእኛም ንቅናቄ ካልሰራ እና ወያኔ አዲስ አበባ ከገባ እንዴት ይሆናል? በጣም ከባድ ችግር ላይ ቶርዶ ኢትዮጵያ። ከዚህ ይልቅ ለምንድን ነው ኢሳያስ የኢፒኤልኤፍን የኢትዮጵያ መሪ ሆኖ የኢትዮጵያና የኤርትራ መሪ ሆኑ። ለምን እንደዛ አይወጣም? ይህ ከሆነ እኔና ጓደኞቼ ያለን ንቅናቄ ኢሳያስ ለኢትዮጵያዊ ፕሬዚደንት ብለን እንትን እንላለን፣ አቋም እንይዛለን፣ ይህን ንቅናቄያችን እናሰፋዋለን። ይህ የሆነ እንደሆነ ኢትዮጵያና ኤርትራን መገነጣጠል አያስፈልግም፣ ሁለቱንም አንድ ላይ ማድረግ ይቻላል የሚል ሀሳብ አቅርቤላቸው ነበር። ነው ውስጥ ውስጡን የሚናፈስ ነገር ነበር። እንዲ አሁን እርሱ የገለጹልኝን ነገር የሚጠቋቁ ልክ ነው። በደንብ ይህን ደግሞ በጽሁፍ አስረፊዋለሁ። ምክንያቱም ውሸት እንዳልሆን ሰዎች ነበሩ የዛ ጊዜ ከ- ከህን ስንነጋገር ሰዎች ነበሩ አስበውበት። ከዛ በኋላ አይ አሁን በጣም ዘግይቷል፣ እኛ የተቋቋምነው ኤርትራን ነፃ ለማውጣት ነው። አሁን እንደገና የኢትዮጵያ ከቀተስንበት የሌላ የተለየ አቋም ነው። ስንት ዓመት ሙሉ ትግል ያደረግነው በዚህ አንጻር ስላልሆነ ሊሰራ አይችልም አሉን። እንጂ ያው ነገሩን ይሄንን ብለን ነበር፣ ይሄን ሁሉ ሀሳብ አቅርበን ነበረ። ያው ሳይሆን ቀርቶ ዛሬ ያለንበት ደረጃ ደረስን። ሻለቃ እንግዲህ እርሶ የኤርትራን የዛሬ መሪዎች በደንብ አድርገው ያውቃሉ። ዛሬ ያለውን ግንኙነት በቅርብ የሚከታተሉ ሰዎች የሚገልጿቸው አንዳንድ እንደው የሚያንጸባርቋቸው ስጋቶች አሏቸው። ሻእቢያ ኢትዮጵያን ለመበታተን የቆመ ኃይል ነበር ኤርትራን ለማስገንጠል ብቻ ሳይሆን የሚሉ አሉና በዛሬ ግንኙነቶችም ላይ ጥርጣሬ ያላቸው ሰዎች አሉ። ምንድን ነው የእርሶ ሀሳብ በዚህ ላይ ሊሆን አይችልማ? ምክንያቱም በደንብ ከተገነዘብ ነው እና ጂኦ ፖለቲካውን ካየንና የኢትዮጵያንና የኤርትራን ሁኔታ በደንብ ከተገነዘብ ነው አንዱ አላንዱ ሊኖር አይችልም። ኢትዮጵያን ዘጠና ሚሊዮን ሕዝብ ሽብር ላይ ጥሎ ኤርትራ ለብቻ ሊኖር አይችልም። እንዲሁም ለኤርትራ የሚበጀው ጠንካራ ሰላማዊ አንድነት የተጠበቀ ኢትዮጵያ ነች፣ ለእነሱ የምትበጀው ምክንያቱም ኢትዮጵያ ላይ ትርምስ ጠቅላላ ኤርትራ ነው የሚያበላሸው። ምንም ትርጥር የለውም። ኤርትራ ላይ ያለ ብልሽት ኢትዮጵያንም በተወሰነ መልኩ ያደፈርሳል። ስለዚህ ሁለቱ አብረው ሊሄዱ የሚችሉ ናቸው እንጂ አንዱ አንዱን ረብሾ ሊኖሩ አይችሉም። የአየ ነው እስከዛሬ ድረስ ይሄንን መሪዎቹ በጥልቀት ይገነዘባሉ። አሁን ያለውን ወደፊት የሚመጣውንም በተለይ ደግሞ ይመስለኛል እና ስለሚያውቋቸው ነው አብይን አላቀውም። ነገር ግን በኤርትራ በኩል ያሉ አሁን ኤርትራን ማለት ነው በጣም እንጂ በጣም በጣም። እኔ አሁን በቅርብ የማውቃቸው መሪዎቹ ብዙ መድረክ ላይ አሁን ዋሽንግተን ዲሲ መድረክ ላይ አውጥቻችኋለሁ። እንደውም ጠርቼ እስቲ ይህን የምትናገሩትን ነገር ሲተናገሩ ህዝብ ፊት ብዬ ህዝብ ፊት ቀርበው ተናግረዋል። ምንም ምን አልጠራጠራቸውም። በዚህ የኢትዮጵያ አንድነት ለኢትዮጵያ ብለው ሳይሆን ለራሳቸው አንድነት፣ ለራሳቸው ሰላም የግድ የኢትዮጵያን አንድነት ይፈልጋሉ። ይሄ የዋህነት ነው። ኢትዮጵያን መፈራረስ ይፈልጋሉ። ኢትዮጵያን አፈራርሰው ኤርትራ ልትኖር አትችልም። አዎ፣ ለነገሩ ይህንኑ አሁን እርስ የሚነግሩኝን ነገር ገና ይሄ ለውጥ ከመምጣቱ በፊት ፕሬዚደንት ኢሳያስ ሲናገሩ ሰምቻለሁኝ። የራሳቸው ዋናው ነገር በሰው ውስጥ ያለው ጥርጣሬ እስካሁን ድረስ የነበረው አስተሳሰብ የሚፈጥረው ቅሬታ ስለሚንጸባረቅ ነው። ያነሳውን ልክ ነው፣ ልክ ነው። ለመሆኑ ለመሆኑ ሻለቃ ዳዊት እርሶ ከልምድም አኳያ ከዝግጅትም በብዙ መንገድ በጣም ብዙ ሀብት በውስጡ ያለ ሰው ነዎት። እንደሚገባኝ ከሆነ ለዚህ ለውጥ ብዙ ሊያበረክቱ የሚችሉ ሰው ነዎትና ምን ሊያደርጉ ይችላሉ? እርሶ በግል እንደ ሻለቃ ዳዊት ወልደ ጊዮርጊስ። ሻለቃ ዳዊት ወልደ ጊዮርጊስ ሸምግሏል። ሻለቃ ዳዊት ወልደ ጊዮርጊስ ሊያደረግ የሚችለው አሁን እንደምታውቀው የጥናት ማዕከል አቋቁም ያለውኝ እና ይሄ የጥናት ማዕከል የስትራቴጂክን ሴኪሪቲ ስታዲስ ነው። የአፍሪካ አፍሪካዊ የሆነ በአፍሪካዊ ስኮላርስ የሚደረግ ነው። በብዙዎቹ ቮለንቲርስ ነን፣ አብዛኛዎቹ የምንሰራው ውስጥ እና ይህንን መምራትና በአፍሪካ ውስጥ ያለውን ስጋት ማንጸባረቅ ነው። የሴኪሪቲ ስጋት ማንጸባረቅ ነው። ይሄንን ማንጸባረቅና መምከር ነው። በተለይ ደግሞ አፍሪካ ቀንድ ላይ በቅርቡ አሁን የጻፍኩት ጽሑፍ የሳውዲ አረቢያና የኢራን ግጭት ምን ያህል ነው የአፍሪካ ቀንድ ላይ ሁኔታውን ሊያንጸባርቅ የሚችለው የምንም ካለው ሁኔታ ጋር ተያይዘው ልክ ነው። አዎ፣ እና የማይግሬሽን ጉዳይ እንነጋገራለን። ብዙ ነገሮችን እንነጋገራለን። አሁን ብዙ ቤዝስ እየተመሰረቱ ናቸው። ብዙ የውትድርና እየተመሰረቱ ናቸው። የጦር ሰፈሮች የቻይናው ትላለ፣ የግብፅ ትላለ፣ የቱርክ ትላለ፣ የካታር ትላለ፣ የሳኡዲ አረቢያ ትላለ፣ የሩሽያ ትላለ፣ በጠቅላላ በሱዳን፣ በአሰብ፣ በጅቡቲ፣ በሶማሌ በሞላ እዚያ አካባቢ ይገኛሉ። ጊዜ የአሜሪካን ትልቁ ጦር ሰፈር የፈረንሳይ እና እነዚህ ሁሉ አሁን የሆነው የአፍሪካ ቀን ዘ ሞስት ሚሊተራይዝድ ይሆናል። በጣም ሚሊተሪ ካምፕ በብዛት የተሰማራበት በአቃለም ውስጥ ነምበር ዋን ከካሽሚር ቀጥሎ ያለ አሁን እዚህ ነው። ስለዚህ ይሄንን ሁኔታ ወደ ሰላም ያመራል በእርግጠኛ ነኝ። ግን ይህን ሁኔታ በአንክሮ መመልከት ያስፈልጋል። ምክንያቱም እያንዳንዱ እዚህ ጦር ሰፈር አካባቢያችን የሚያቋቁመው ሁሉ አጀንዳ ይዞ ነው የሚመጣው። ይሄ አጀንዳ ምንድን ነው? የእያንዳንዳቸው አጀንዳ ከገንዘብ ከመስጠት ባሻገር ምንድን ነው አጀንዳቸው ብሎ መመርመር ተገቢ ነገር። ለዚህ ነው የኢትዮጵያና የኤርትራ መቀራረብ ምክንያቱም ኤርትራ ሰላም አታ ኢትዮጵያ ሰላም ልታገኝ አትችልም። ኤንቫይስ ቨርሳ ሁለቱም። ስለዚህ ይሄ ከሆነ ምንድን ነው ብሎ የአካባቢ ያለውን እንቅስቃሴ በጥሞና እየመረመሩ ለሁለቱም የሚበጅ ፖሊሲ መከተል ይኖርባቸዋል። የአንዱ መጥፋት ሌላው መጥፋት ነው። ግን ቅድም ያላነሳሁት አንድ ነገር እዛ ብዙ ጊዜ በተለምዶ የምንለው ኤርትራ ዳር እንላለን መሀል ሀገር እንላለን። አዲስ አበባን ሸዋን እዛ አካባቢ መሀል አገር ይም ሀይል አንዱ መሀል አገር እንላለን። በስልጣኔ፣ በባህል፣ በሃይማኖታችን መሰረት በኢትዮጵያ ሕልውና ውስጥ በተጫወቱት ሚና ሲታይ መሀል አገር ኤርትራ ነች። ሸዋ አይደለም። ሸዋ በኋላ የመጣ ነው። ጥርጣናችን የሃይማኖት የባህል፣ የቋንቋ፣ የሁሉ ነገር የመጣው በዛ በኩል ነው። ይመጡ ጦርነቶቻችን የመጡት በዛ በኩል ነው። እነ ደብረ ቢዘንን ጨምሮ ማለት ነው። ደብረ ቢዘን እኔ ካምፑ ጦር ሰራዊት ሆኜ ካምፑ ደብረ ቢዘን ስር ማህበር የምትባል ቦታ ነች። ሁለት አመት መጀመሪያ ምክትል መቶ አለቃ ሆኜ ሄድኩት ደብረ ቢዘን ስር ነበር የሰፈር ነው። እና ደብረ ቢዘን ስር ሆነን ከዛ ወታደሮች የስፔሻል ፎርስ ነበር የምናሰለጥነው በሁለት ወር ሁለት ጊዜ እንወጣ ነበር ያን ደብረ ቢዘን አዱሊስን እንደዚህ የመሳሰሉ ሁሉ የስልጣኔ በር ነው። የአካባቢ ለኢትዮጵያ ትልቅ ሰለሞን ትልቅ እንጂ እኔ በአጋጣሚ ብዙ ኤርትራውያን ጓደኞች አሉኝና እስካሁን ድረስ ሁለት ሀገሮች ከሆኑም በኋላ ኢትዮጵያን ሲጠሩ ኢትዮጵያ እያሉ አልነበረም የሚጠሩት። አሁን እርሶ ቢያነሱት ትዝ አለኝ፣ መሀል ሀገር ነው የሚሉት። ይህን አስታወሱኝ። ሻለቃ እርሶ በኢትዮጵያ በኩል ኤርትራን ካስተዳደሩ ሰዎች ቅድም ከዘረዘሯቸውና ሌሎችም ያሉ ሰው ነዎት። እንግዲህ በዚህ ሁኔታ ውስጥ አሁን ሊያበረክቱ ከሚችሉት ትልቅ ሀብት ጋር በተለይ በዚህ በጸጥታው ቀላል ጉዳይ አይደለም። አሁን ያነሱት ከሱ ጋር እና ከሰላሙ ውጪ ኢትዮጵያ ከኤርትራ ኤርትራ ከኢትዮጵያ ምን ያገኛሉ? ምን ይወራረሳሉ? ምን ያተርፋሉ በቁሳዊም ይሁን በመንፈሳዊ መንገድ? አዎ ጥሩ ነው። አንደኛ እስትራቴጂካዊ ነው። አንደኛው መጀመሪያ መታየት አለ፣ እስትራቴጂካዊ ነው። ከኢትዮጵያ የበለጠ ኤርትራ እስትራቴጂክ አቀማመጥ አላት። ከባድ የሆነ እስትራቴጂክ አቀማመጥ አላት። ከዛ አንጻር በኤርትራ በኩል የሚመጣ ግፊት ሁሉ የጸጥታ መደፍረስ ሁሉ በዛ በኩል የሚመጣ ከቀይ ባህር አሻግሮ ከየመን በጋልፉ በኩል በአደን ባህረ ሰላጤ በዛ በኩል የሚመጣው ሁሉ ነገር ኤርትራን የሚነካ ነገር ኢትዮጵያን የሚነካ። ስለዚህ ነምበር ዋን በጸጥታ አንጻር ሁለቱ ከተባበሩ ማንም አይነካቸውም፣ እና የሁለቱ መተባበር አስፈ አንዱ ለአንዱ ላይ መሳሪያ አይሆንም። ተባብረው ለመመከት ይችላሉ፣ ለመከላከል ይችላሉ። በህልውና አንጻር ያ አንድ ሁለተኛ፣ በኢኮኖሚ ረገድ ያው ሪሊ ሁለቱ በኤርትራም በኩል ሆነ በኢትዮጵያም በኩል ብዙ ምርቶች አሉ፣ በሁለቱም በኩል መደጋገፍ የሚችሉበት። ኢትዮጵያ በእርሻ በኩል ብዙ ነገር አላት። በኤርትራ በኩል ደግሞ ብዙ የኢንዱስትሪ ነገሮች አሉ እና ኤክስፖርት የሚያደርጉበት ቦታ ባለመኖሩ ይሆናል እንጂ ኢትዮጵያ ከውጭ ኤክስፖርት ከምታደረግ አንዳንድ ቴክኒካል ነገሮች ኤርትራ የሚደረጉ አሉ። ኤርትራ በጣም በቴክኒካል ነገሮች በጣም ጎበዝ ናቸው። ያ ሰላም ይፈጠራል፣ ያ የኢኮኖሚ ልውውጥ ይፈጠራል። ሌላ ደግሞ የበለጠ የኢትዮጵያ ውስጥ ያለው የፖለቲካ ሁኔታ፣ ኤርትራ ውስጥ ያለው የፖለቲካ ሁኔታ የተለያየ ሊሆናችን ከእንግዲህ ወዲያ አሁን ኤርትራ ውስጥ ባላቸው ችግር ምክንያት ብዙ ተጽዕኖ አለ። በንግግር ላይም ሆነ በጽሁፍም ላይ ከነጻነት ጋር ከመብቶች ጋር የተያያዙ ከመብቶች ጋር የተያያዙ ችግሮች አሉ። ይህን እናውቃለን። ነገር ግን አሁን ይሄ መንገድ ሲከፈት ሁለቱ የተለያዩ ሊሆን አይችሉ በፍጹም። የግድ ሁለቱም አንድ አይነት ፖሊሲ ማንጸባረቅ አለባቸው። እስከ ዛሬ ድረስ የነበረው ምክንያት እንደምታውቀው ያው እስካሁን ስቴት ኦፍ ወር በጦርነት ላይ ስለነበሩ ከኢትዮጵያ ላይ ባይዋጉም እንኳን በጦርነት ሁኔታ ላይ ስላሉ በዚህ ምክንያት አንዳንድ አዋጆችን ማወጅ ነበረብን ነው የተባለ። ኤርትራ ውስጥ ያ ሁኔታ ይህንን ፖሊሲ እንዲያቅዱና በተግባር እንዲያውሉ ያስገድዳቸው ሁኔታ ዛሬ የለም ማለት ነው። ያ ከሌለ በተቻለ መጠን ብዙ ነገሮች ክፍት ያደርጋሉ፣ ነጻ ያደርጋሉ እና ህዝቡ ይተነፍሳል ማለት ነው። ህዝቡ ከተነፈሰና ነጻ ንቅናቄ ካለ፣ ነጻ መነጋገር ካለ፣ ሁለቱ ሀገሮች በጣም ደቨሎፕ ያደርጋሉ፣ በጣም ይለማሉ፣ በባህር በኩል ሆነ፣ በኢንዱስትሪ በኩል ሆነ፣ በእርሻ በኩል ሆነ፣ በባህል በኩል ሆነ በሁሉም ነገር አብረው በመንፈስም በኩል መንፈሳቸው ይረጋል። ኢትዮጵያ ኤርትራ ብለው ያንን ቴንሽን መፍጠር ራሱ ትልቅ ችግር ፈጥሯል። በአሜሪካን ሀገር እንደምታየው ኤርትራውያኖች የሚሄዱ በቤተ በቤተክርስቲያን የተለየ ነበር። አንድ ጓደኛ ነበር በቅርቡ የሞ- ኤርትራዊ መሆንንም አላውቅም፣ ብቻ ትግርኛ ይናገራል። የዛ ጊዜ አንጠይቅም። አሁን ወታደር ነው ሞተ። ሲሞት የተባረቀው ኤርትራ በቤተክርስቲያን አሉ ይህ ሰውዬ ያደገው ሲያገለገለው በውትድርና ሙያ ኢትዮጵያ ውስጥ ነው። ኢትዮጵያዊ ሆኖ ነው። ዛሬ ሲሞት እንዴት አድርጋችሁ ኤርትራዊ ታደረጉታል? ወይ ደግሞ ኤርትራና ኢትዮጵያ ለምን እንለያያለን በሚል ነገር ተሟገትኩኝ። ከሰዎች ጋር እና ያ ሁሉ ቴንሽን አይኖርም። ዛሬ በሰርግም ሆነ በባህልም ሆነ በቤተክርስቲያንም ሆነ በሁሉም አካባቢ አንድ ላይ መኖር እንችላለን። ይሄንን ውጥረት አንጎላችሁ ያለ ውጥረት ትልቅ ሸክም እናራግፋለን። ሻለቃ መቼም እርስዎ ቅድም እንደገለጹልኝ ከፕሬዚደንት ኢሳያስ ጋር ቀደም ሲል አንተ አንተ እየተባባላችሁ ስታወሩ የነበሩ ሰዎች በቅርብ ከጀርባም ሆነ በግልጽ ትነጋገሩ ትሰሩ የነበራችሁ ሰዎች ናችሁ። ከዚህ ከመብቶች ሁኔታ ጋር በተያያዘ ከነጻነት ሁኔታ ጋር በተያያዘ ፕሬዚደንት ኢሳያስ እጅግ አምባገነን አይረን ፊስት የሆኑ ሰው ናቸው፣ በሀገራቸው ሕዝብ ላይ እየተባለ ነው የሚነገረው እና እርሶ የሚያውቋቸውን ያህል በግል ፕሬዚደንቱን ልቦናቸው እርሶ ለሚሉት መከፈት ለነጻነት ለመብቶች መከበር ክፍት ነው ዝግጁ ይሆናሉ ብለው ያስባሉ? አዎ ይመስለኛል። እኔ ለፕሬዚደንት ሳያስ ጠበቃ ለመሆን አልችልም። የኤርትራ ህዝብ የሚፈርጃቸው ነገር ግን ከውጭ ከምናየውና በግልም ተገናኝተን ካየ ነው ከኃላፊዎቹም ጋር ከብዙ ኃላፊዎቹ ጋር ብዙ ጊዜ አግኝቻቸዋለሁ። ከዚህ አንጻር ሳይ መለወጥ ያለበት ሁኔታ ነው። ይህን ይዞ መሄድ ራመድ አይቻልም። ቅድም እንዳልኩት ዋና ምክንያት የተሰጠው ኢትዮጵያ ጦርነት አውጃ ብናለች ኤኒታይም መታ ልትወጋን ትችላለች፣ በሚል ስለዚህ፣ የስቴት ኦፍ ኢመርጀንሲ አዋጅ የአስቸኳይ ጊዜ የጦር ሁኔታ ማለት ነው። አዎ እንደሱ ስለሆነ በዛ ምክንያት ሁኔታውን ነጻ ካረግ ነው ልንጠቃ ስለምንችል የሚል ምክንያት ነው የተሰጠው እና ያ ምክንያት ከሆነ ያ ምክንያት አሁን አይኖርም። ይሄ ከአጠቃላይ ግምገማና ከጤናማ አመለካከት የሚነሳ አስተያየት ነው እየሰጡ ያሉት። እኔ ግን እየጠየቅኩት ያለሁት እርሶ በቅርብ ያውቋቸዋልና ፕሬዚደንት ኢሳያስን ከወጣትነት ዕድሜያችሁ ጀምሮ ማለት ነው ትተዋወቃላችሁ። ምናልባት ከሰላሳ 30 ዓመት ላላነሰ ጊዜ ትተዋወቃላችሁና ልቦናቸው ቅርብ ነው ወይ ለእንደዚህ አይነት መከፈት? በጣም አሁን እኔ ስንተዋወቅ፣ አሁን ለምሳሌ ናቅፋ የሚጀም አንድ ጊዜ በዛ ጊዜ ናቅፋ ሄድኩኝ ጊዜ ከጀርባ የዛ ጊዜ ተገንጣዎች እያልኩ ነው። ሲሄድ እንኳን ናቅፋ ስገባ ወዳጆቼ ትገደላለህ፣ ኧረ እንዴት ስገባለስኝ እሱ ደፍሮ ና አለኝ እና እዛ ነው የምንነጋገረው፣ ይሄንን የኢትዮጵያን ሁኔታ እንጂ እዚህ ና ሲለኝ እኔ በጣም ፈርቼም ነበር። ግን ጓደኞቼ የበለጠ እኔ ፈርተው ነበረ። እኔ ኦን ዲ አዘር ሳይድ ሆኜ የኢትዮጵያ አንድነት እያልኩ፣ ተገንጣዎች እያልኩ የማወግዛቸው የወገኋቸው ሰዎች አሁን እንወያይ ብለውኝ በጀርባ በር ሲጠሩኝ ትንሽ ሰግቼ ነበር እና ግን ገባው የመጣይም ጠረብር ገባው በሚገባ ነ በዛ ጊዜ እንኳን ናቅፋ ውስጥ ገብተን በምናያቸው ጊዜ ሰዓሊ ናቸው። ሰውዮ ሰዓሊ ናቸው። አንባቢ ናቸው። እኔ እንኳን ሳሆን ጓደኞቻቸው እንኳን በቅርብ ያሉ ፈጽሞ በወዳጅነት ነው የሚያዋቸው እንጂ እንደዚህ በፍርሀት አያዋቸው ነበር። ሜዳ ላይ ጴጥሮስ ሰለሞን የታሰሩት እነዚህ ሁሉም የሚያዩዋቸው እንደ ጓደኛ ነው። አንተ አንቺ እየተባባሉ ነበር እዛ የሚኖሩት እና በኋላ ግን የሆነውን ነገር ሁሉ እናውቃለን። አዎ እናውቃለን። በኋላ እማ አንዳንድ ጊዜ ለም ይሄው ነው በሄርቤታችን ያየነው ሰለሞን፣ አንተም ታውቃለህ። ብዙ ሰዎች በዛ ደረጃ እናውቃቸውና እዛ ቦታ ላይ ሲደርሱ ይለወጣሉ። ምንድን ነው የሚለውጣቸው የሚል ብዙ ሰጽፏል፣ ብዙ ተነግሯል። አናውቅም እንግዲህ፣ ሲደረስበት ብቻ ነው የሚታወቀው እንዴት አሁ እንደሚያደርግህ አንዳንድ ነ አላ ስለዚህ ስልጣን ማራም እንደዛ ነበር። ስልጣን ባፍሪካ እንደዛ ነበር። ታጋሜ እንደዛ ነበረ። እነዚህ አሁን ፖል ቢያ ዛሬ አርባ መኛ አመቱን እንደገና ሊመረጥ በሰማንያ ስልት አመቱ እንደገና ሊመረጥ ብሎ ትላንትና እንደገና አወጀ። በሰማንያ አምስት አመቱ ይዘዬ በሰማንያ አምስት አመቱ አባትና ልጅ እዛው አመት በላይ ቅርቦ ያሉት የሚቀጥለው በር ያሉት ሙጋቤ ተገፍተው እስኪወርዱ ድረስ ጋ በዘጠና አንድ አመቱ ወጣ። አሁ እንዴት አይነት ሰው ነበሩ። ሳይኮሎጂያቸውን አላውቅም። ነገር ግን ዛሬ ያየሁት መድረኩ ላይ ኢሞሽናል የሆነ በቀደመታም፣ ዛሬም እንደዛ አይቼው አላውቅም ሲስቅ እዛ አስመራ ሆኖ ሳቁ ሲንሲር ሳቅ ለመጀመሪያ ጊዜ ነው እንደዛ ያየሁ። ሁሉም ሰው ነው የሚያስተዋለው። ዛሬ ደግሞ ሊያለቀስ ትንሽ ነበረ። በአንድ ሞመንት ነበር እዛ ስቴጁ ላይ ቤተ መንግስት ውስጥ አንድ ሴትዮ ወጥታ እያለቀሰች፣ አንድ ጣን ማጨሻ አንድ ነገር ስጥብላ ፕሮግራም ውስጥ የለ ነገር አደረገች። ምታለቅስ ነበር ወጥታ እሱ የዛ ጊዜ ትንሽ ስሜታዊ መሆኑ በጣም ያስታውቅ ነበረ። ሂዩማን ቢይንግ ነው። ፖለቲካ ትንሽ እንግዲህ የመኖርና ያለመኖር ጉዳይ ሆነና የእያንዳንዱ ሰው አያያዝ ይለዋወጣ። ግን ለኤርትራ ሕዝብ የሚፈርጀው እኛ አይደለንም። እኛ ግን ዛሬ ማየት ያለብን ከኢትዮጵያም ጥቅም አንጻር ከኤርትራ ሕዝብም አንጻር ትክክል ነው ዛሬ የተሰራው ነው። ወደ ኋላ መለስ ብለን አሁን ያንን ቃኝተን እሱም ራሱ ተናገረ። ዛሬ ከኋላ ስህተቶች ተሰርተዋል። አሁን ካቻፍ ማድረግ አለብን። ያንን እንክታለን አለ። እንክታለን አለ። ምን ማለት ነው? ምን ማለት ነው ሻለቃ መቼም ወደ ኋላ ተመልሰን አኔ አናንሳ ቢባልም እኔ ጋዜጠኛ ነኝ ማንሳቴን አልተውም። ባለፉት አርባ ዓመታት ብዙ ደም ፈሷል፣ ብዙ ቤት ፈርሷል፣ ብዙ ንብረት ወድሟል። የሁለቱ ህዝቦች ሞራል በምን አይነት ሁኔታ እንደ ደቀቀ ከእርሶ በላይ የሚያቅ የለም ሻለቃ እና አሁን ካሉት መሪዎች ምናልባት ዶክተር አብይ በቅርብ ያሉ ሁኔታዎችን ባለፉ ሀያ አምስት ዓመታት ያሉ ሁኔታዎችን ሊሆን ይችላል የታዘቡትና የተሳተፉት ነገር ግን በዚህ ሁኔታ ውስጥ ብዙ ህመም ደርሷል። በሁለቱ ሀገሮች ህዝቦች በአካልም፣ በመንፈስም፣ በንብረትም በብዙ ነገር። ይሄ ነገር እንዴት ነው የሚታከመው? ካሁን በኋላ ዝም ብለን እንርሳው ነው የሚባለው? እንርሳው ቢባልስ ይረሳል? ቁጥር ብቻ አይደለም። እያንዳንዱ ቤት ገብተን ካየን እያንዳንዱ ቤት ውስጥ የመረረ ሐዘን ነው የተተከለው። ከትውልድ እድገት ወይም ዴሞግራፊም አኳያ ስንመለከተው ብዙ ጫና የነበራቸው ሁኔታዎች ናቸው የተፈጠሩት እና እንዴት ነው ማከም የሚቻለው? እንዴት ነው መካስ የሚቻለው ይህንን ሁኔታ? ሻለቀላ ልክ ነው፣ ትክክል ጥያቄ ነው። ነገር ግን ከእኔ የበለጠ በሕይወት ያለ ከእኔ የበለጠ ለኤርትራ የተከፈለውን መስዋዕትነት የሚያቀለፍ እውነት ነው፣ አውቃለሁ። ለዚህ ነው ማነሳ ማነሳሉት ለእርስ ጀመር ጀምሮ እስከ ዛሬ አውቃለሁ፣ ስንት ህዝብ እንደተሰቃየ፣ ህዝብ ህዝብ እንደተሰደደ እንደ የሞተው የሞተው፣ የኛ ወታደር እንኳን የማይከበርበት ሞቶ እንኳን ከሞተ በኋላ የማይከበርበት ነው። አጥንቱ እያንዳንዱ የኤርትራ ሜዳ ላይ ተከስክሳለች። ደግሞ እዛ ፈሷል ቆስሎ የነበረው ተገፍቶ ወጥቷል ከዛ ሀገር በደሉ በሁለቱም በኩል ነው በነገራችን ላይ በህዝብ ደረጃ ነው የማየውና በሁለቱም ህዝቦች ላይ ያለ በደል ነውእና ምንድን ነው የሚደረገው ይህንን ለማከምና እንዲጠግግ ለማድረግ ሂሊንግ ፕሮሴስ ነው ይሄ መቼም ታሪካችን ሁሉም እኮ ነው ሰለሞን ይሄ እኮ በኤርትራና በኢትዮጵያ ብቻ እኮ አለም በንት በወያኔና በሌላ ኢትዮጵያ ህዝቦች የተደረገውን ማን ነው የሚያክመው እንዴት ነው ያቆስል የሚጠፋው አዎ ሁሉም ነው የሚመለከተው ልክ ነው የሰላም የእርቅ ጉዳይ ሲባል መነሳቱ አይቀርም። ይሄ ነገር እንግዲህ እኔ መቼም የማምነው በምንድን ነው? በእርቅና በፍቅር የሚባል ነገር በተለይ በሀገራችን በተመለከተም እኔ መናገር የምችለው እርቅና ፍቅር የሚባል ነገር ለስብከት ይመቻል፣ ለመናገር ይመቻል። አላማችን እሱ ነው። ነገር ግን ህግ የበላይነት ነው። ህግ በጀስትስ ህግ ሲተረጎም ያ ህጉ በምን አይነት አሳራቂ መንገድ ሊተርጎም ነው እንጂ ፍትህ የሌለበት ሁኔታ እርቅ ሊኖር አይችልም። በእንደዚህ ያለ አሁን በጠቀስካቸው አይነት የጭካኔ ስራዎች ላይ ሊሆን አይችልም። ፍትህ በተወሰነ መልኩ መታየት አለበት። ፍትህ የማይታይበት ቦታ ሊረሳ አይችልም። ምንም ጊዜ መርሳት አይቻልም። ይቅርታ ማድረግም ትክክል አይሆንም። ፍቅር ዝም ብሎ እኮ አይመጣም። ተወቃቅሰ ተሰዳድበህ ያጠፋው ያጠፋው ተቀጥቶ ነው ከዛ በኋላ ፍቅር የሚመጣው እንጂ ማሻር መካከልህ እያለ አንተን ገሎ አንተን አቁስሎ አንተን ንብረትን ወስዞ እንደገና እንታረቅ ብሎ መቀመጥ አይቻልም። ያ መታረም አለበት። መጀመሪያ ለእርቅ የሚያስማማ ሁኔታ መፈጠር አለበት። ስለዚህ ኢትዮጵያ የምናየው እንደዛ ነው። በኤርትራና በኢትዮጵያ መካከል ያለውን ሁኔታ በመንግስታት ደረጃ ነው እንጂ በህዝብ መካከል የለም። እኔ ሰላሳ አመት ሙሉ ውጊያ ሲካሄድ ኤርትራ ውስጥ የኤርትራ ህዝብና የኢትዮጵያ ህዝብ አልተዋጋም። የተዋጋው ሁለት ፎርስስ ናቸው። የአንድነት ሀይሎች ወታደሩ፣ የአንድነት ኃይሎች እኛ እና የተገንጣይ ኃይሎች የተዋጋ ነው። ያ ሁሉ ውጊያ እየተካሄደ በእያንዳንዱ የኤርትራ ከተማ ብትሄድ ህዝቡ በሰላም ይኖራል። እውነት ተጋብቶ ተዋልዶ በሰርግ በተስካር በለቅሶ በዛን ጊዜ በለቅሶ ላይ የምታየው ምንድን ነው? ሰለሞን ለቅሶ ላይ የምታየው ከነጻነት በኋላ ከነጻነት ድረስ ከነጻነትን በኋላ ስንት ዓመት ቆይቶ ለቅሶ ላይ በግንባር ቀደም የሚታየው አስከሬኑ አይደለም፣ የኢትዮጵያ ባንዲራ ነው የሚታየው። ኤርትራ ውስጥ ነው። ኢትዮጵያዊነትን አስተማሩን ምልህ ለዚህ ነው የጻፍኩ። እዛ ኢትዮጵያዊነትን ያስተማሩን ምልህ። ኢትዮጵያ ውስጥ እንደሚታየው አይደለም ኤርትራ ውስጥ የሚታየው። ኤርትራ ውስጥ ሲሞት ሰው በሰርግ የኢትዮጵያ ባንዲራ በየቤቱ የሌለው አንድ ሰው ያልና አልነበረም። አንድ ሰው አንድ ሰው ምክንያቱም የሰርግ ዕለት ያስፈልጋል፣ የለቅሶ ዕለት ያስፈልጋል፣ የበዓል ቀን ያስፈልጋል። በራፉ ላይ ሰቅሎ ነው። በየቀኑ እንኳን ያስታውሳሉ ሻለቃ ከጠዋቱ አስራ ሁለት ሰዓት ላይ ባንዲራ ሲሰቀል እና ከምሽቱ አስራ ሁለት ሰዓት ላይ ባንዲራ ሲወርድ በልዩ ክብር ነው። ሁሉም ሰው ቆሞ ነው የሚያወጣው እና የሚያወርደው ማንም መንገደኛ ሁሉ ቆሞ ነው። ይሄ ልክ ነው። አሁን አንድ ቻፕተር መጽሐፌ ላይ ያልኩህ ኢትዮጵያዊነትን ያስተማሩንም እል ጀነራል መስፍን ገብረ ቃልም ታውቃለህ። አሁን ጀነራል መስፍን ገብረ ቃል በጣም ጀግና ወታደር ነው፣ ጀግና ኦፊሰር ነው። አሁን ለንደን ያለው በጣም ሜጀር ጀነራል ሆኖ የወጣው በህግ ምሩቅ ነው። አሁን ፒኤችዲን አግኝቶ ሪሊ በኪንግስ ኮሌጅ ያስተምራል። አባቱ ደጃማች ገብረ ቃል ይባላሉ። የሰቲትና ጋሽ አውራጃ አስተዳዳሪ ነበሩ የኩናማ አካባቢ ያለ ባረንቱ ላይ ሆነው እና በዛን ጊዜ ነው የማውቃቸው እንደ አባቴ ነው የማውቃቸው የማያቸው፣ እና በጣም እንትን ነበሩ። እሳቸው ሞተዋል እና በቅርቡ መጽሐፌን በማዘጋጅበት ጊዜ መስን ገብረቃል ዳያሪያቸውን ሰጠኝ። አንተ እስቲ ተመልከተው ጻፈው አለ። ዳያሪያቸው በእጃቸው የጻፉትን ነው። በአምስት ዓመት አርበኝነት ጊዜ እሳቸው ኤርትራዊ ናቸው። የአንሰባ ናቸው። የሐማሴን ሰው ናቸው። ትውልዳቸው፣ ኑሯቸው፣ ባለቤታቸው፣ ሚስታቸው፣ ዘራቸው ሙላ የዛ አካባቢ ናቸው። በአምስት ዓመት ጦርነት ጊዜ እሳቸው እኔ ከሊቢያኖች ጋር በሩ ይዘዋቸው ነበር። ከዛ አምልጠው ከጣሊያንም አምልጠው ትግራይ ሄደው መዋጋት ይፈልጋሉ። አምሳ ወታደር ይዘው ሄዱ። አምሳ ኤርትራውያኖች ይዘው ሄዱ እና ራስዩም አይ እኔ ጦርነቱ በቃ እጄ መስጠት ይነችሉ። እንዴት አድርገው እጅ ይሰጣሉ? እንዴት አድርገው እጅ ይሰጣሉ? ወታደሮች አሉ። እኔ አምሳ አለኝ። ሌላች ደግሞ ሰዎች አሉ። ብዙ ወታደሮች ይዘው ይመጣሉ። እንረዳውታለን ሲሏቸው አይ ብለው እሳቸው ከሀገር ሲወጡ ገጃማች ገብረቃል እና ጓደኞቻቸው ስንት መቶ ወታደር ይዘው አርማጭሆ ገብተው አርማጭሆ ከራስ ምሩ እና ከሌሎችም ጀግኖች ጋር አምስት ዓመት የተዋጉ ሰው ናቸው ኤርትራውያኖች ኤርትራውያኑ ወታደሮች ይዘው ሄደው ከኤርትራ ድረስ ዘምተው ነው ለኢትዮጵያ አንድነት የተዋጉ እኔም አውቀው ነው የምናገረው እ ማላቃቸው ደግሞ ስንት አሉ ስለዚህ ነው ሪሊ ኢትዮጵያ እና ኤርትራ አንድና ሁለት መንግስት ምንም አደለም ዋናው ነገር ሁለት መንግስት አሁንም እኮ ኢትዮጵያ ውስጥ ያለ የፌዴራልሽን ብለው መንግስታት ማለት መንግስታት ነው ያለ ኢትዮጵያ ውስጥ። የኦሮሞ መንግስት ነው ፕሬዚዳንት ነው የሚባለው። ሁሉም ስቴቶች ናቸው። የአማራ ፕሬዚዳንት ነው የሚባለው። መንግስታት ናቸው እነሱ። ስለዚህ ትንሽ ለየት ያለ መንግስት ነው ይሄ። ያው እንደ መንግስት እንቁጠረው። ዋናው ህዝቡ አንድ ይሁን ነው። ህዝቡ አንድ ከሆነ ለሁላችንም ይበጃል። የፖለቲካ ሲስተሙ መለያት ምንም አይደለም። ኮመን የሆነ አጀንዳ፣ ኮመን የሆነ የፎረን ፖሊሲ፣ ኮመን የሆነ የኢኮኖሚ አጀንዳ ይዘን ብንራመድ እናሸንፋለን ነው ለማለት ነው። እና ፍቅርና እንትን ያሸንፋል። ነገር ግን ቅድም እንዳልኩት ከፍቅርና ከሁሉን በላይ ደግሞ ሕግ አስፈላጊ ነው። ግን ለማናቸውም ኤርትራና ኢትዮጵያን የሚለያይ ኃይል የለም ሲሉ እውነት ነው። እና አሁን አንተ ብዙ ኤርትራ ወዳጆች ይኖርሃል ሆነቱ፣ ያንተና የነሱ ግንኙነት አልፈረሰም ፈርሷል? አልፈረሰም፣ በጭራሽ ወዳጆቻችን ናቸው። ስለዚህ ይሄ በሕዝቡ መካከል ያለው እንደሱ ነው። እና ብዙ ለፈለፍኩኝ ሻለቃ ዳዊት፣ ገና ወደፊት እየተመላለስኩኝ ስለ ሁለቱ ሀገሮች ግንኙነት በኢትዮጵያም ውስጥ ስላለ ሁኔታ ብዙ ትንታኔዎችን እንጠይቆታለውኝ። ብዙ ታሪካዊ ዳራዎችን ያጫውቱኛል፣ አድማጮቻችን ያካፍሉልኛል። ዛሬ እንደው ድንገት ደውዬ ነው ይህንን ሁሉ ቁም ነገር ያጫወቱኝ። እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ ሻለቃ ዳዊት ወልደ ጊዮርጊስ ደናምሹ። አቤት፣ ሰለሞን አባተ፣ በጣም እግዚአብሔር ይስጥልኝ። እኔም ለመተንፈስ ስድስት ሰጠኝ። ዛሬ ጣም ስሜት ይዞ ነበረ። ለመተንፈስ ስድስት ሰጠኝ። በድንገት ደውለህ እግዚአብሔር ይስጥልኝ። አሚን። ደህና አምሽ ሸለካል